የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በየትምህርት ቤቱ በአሜሪካ ሊቸር በካናዳ ሊሆን ይችላል፣ በጀርመን ሊሆን ይችላል፣ በሌሎቹም እነዚህ ኮሚኒቲዎች የሰሯቸው ጥሩ ነገሮችን ቢመለከቱ ሀገራቸው በእነሱ ምክንያት እዛ ደረጃ እንደ እንደደረሰች ያውቃሉ። ስለዚህ ህዝቡ በጥሩ ሁኔታ እንዲኖር የማስቻለን የሰብአዊ መብት መጎናጸፍን እንዲኖር ያስችላል ማለት ነው። እንደዚህ አይነት ትምህርቶች በስፋት መሰጠት አለባቸው። መፍትሄው ምንድን ነው? የውስጡ ሁኔታ መስተካከል ይኖርበታል። የምዕራባውያን መንግስታት ለውስጡ ችግር መነሻ ሳይሆኑ መፍትሄም ሆነው መቅረብ ይኖርባቸዋል። ያ በሚሆንበት ጊዜ ችግሩ ይቀንሳል ብዬ አምናለውኝ። የቀደሙት ዶክተር ፈለቀ ታደለ ዋና መቀመጫውን በካናዳ ያደረገው ሽልድረን ብሊቭ የተባለ ለህፃናት ደህንነት የቆመ ድርጅት ዓለም አቀፍ ፕሮግራም ዲሬክተር ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር ወርቁ አበራ በካናዳው ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰር እና የትምህርት ክፍሉም ሊቀመንበር ናቸው። አብረውን ያመሻሉ። ግጥም እንግዲህ እንዳንባቢው የተለያየ ትርጉም ይኖረዋል። ግን ሰንበሌጥ ማለት ምንም አይነት ነገር ቢመጣ ተኝቶ የወደቀ መስሎ ቆይቶ የመነሳት ባህሪ ያለው በጣም ትልልቅ ዛፎች ሲወልቁ ማለት እና ያንን ነው እኔ ሞር ፎከስ ማድረግ የፈለግኩት። ገጣሚ ፍቅርተ ጸጋይ ናት። ስለ ስነ ግጥም እና ስለ ግጥም መንገዷም ታወጋናለች። ንጉሴ አክሊሉ የኳስ ጉዳይ ይለናል። ሰዓቱን ጠብቆ ይቀርባል። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ሰኔ 19 2014 ዓ ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ሌሎች ልዩ ልዩ ቅንብሮችም ይዘናል። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ሰዓቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቆ ነው። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። ኔቶ በመጭው ማክሰኞ ለሚያደርገው ውይይት ስፔን ስለ አፍሪካ ለመነጋገር ሀሳብ አቀረበች። የሩሲያ ዩክሬንን መውረር በመጪው በማድሪድ በሚካሄደው የሰሜን አትላንቲክ የቃል ኪዳን ሀገራት የጦር ስብሰባ ኔቶ ትኩረት እንደሚሆን ይጠበቃል። ይሁን እንጂ ስፔንና ሌሎች አባል ሀገራት ምዕራባውያን ሕብረት ቭላድሚር ፑቲን በአፍሪካ ላይ የሞስኮን መስፋፋት ለማስረጽ በቅጥር ተዋጊዎች አማካኝነት እያደረጉ ያሉት ሁኔታ እንዲታይ ጫና እያደረጉ ይገኛሉ። ከመጪው ማክሰኞ እስከ ሐሙስ ድረስ ለሶስት ቀናት በሚካሄደው በዚሁ ስብሰባ ላይ ስፔን በአውሮፓ ደቡባዊ ክፍል በአፍሪካ ስላለው ሁኔታ የጸጥ ቀጥታ ሰነዶች እንዲዘጋጁ ኔቶን እየገፋች ትገኛለች። ክሬምሊን ከዋግነር የቅጥር ተዋጊዎች ቡድን ጋር ምንም አይነት ትስስር እንደሌለው ሲያስታውቅ ቆይቷል። ከሰሞኑ በሚካሄደው የኔቶ ስብሰባ ላይም ለእስያ ፓስፊክ ሀገራት ላይ ያላቸውን ፍላጎት ለማሳየት የጃፓን ፣ ደቡብ ኮሪያ፣ አውስትራሊያና ኒውዚላንድ ሀገራት መሪዎች የተጋበዙ ሲሆን የሞሪታንያ የውጭ ጉዳይ ሚኒስትርም በሀገራቱ የእራት ግብዣ ላይ የስራ ጉዳይ ለመወያየት ተጋብዘዋል። ኔቶ በምዕራባዊ ሰሐራ፣ አልጄሪያ፣ ማሊና ሴኔጋል ጉዳይ ላይ እንደሚወያይም አስታውቋል። ጀርመን የቡድን ሰባት ባለጸጋና ዴሞክራሲያዊ አባል ሀገራት መሪዎችን ዛሬ ተቀበለች። የቡድን ሰባት አባል ሀገራት ስብሰባ ላይ ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን እና ዩናይትድ ስቴትስ የሚሳተፉ ሲሆን ስብሰባው በጀርመን ባቫሪያን አልፕስ በሚገኝ ቤተ መንግስት ውስጥ ተካሂዷል። ይህ ለሶስት ቀናት የሚቆየው የመሪዎች ስብሰባ የሩሲያ ዩክሬንን መውረር ጥላ ያጠላበት ሲሆን የፖለቲካ ተንታኞች በቀጣዮቹ ቀናት ሀገራቱ እጅግ ትልቅ የሚባል ድጋፍ ለዩክሬን እንዲያደርጉ ይጠበቃል ሲሉ ተንብየዋል። ሩሲያ በዩክሬን ዋና ከተማ ላይ በዛሬው ዕለት ጥቃት አድርሳለች። የኪየቭ ከንቲባ ቪታሊ ኪልትሽኮ በዚህ የቦምብ ጥቃት በትንሹ አንድ የመኖሪያ አፓርተማ ተመቷል ብለዋል። ጥቃቱ የቡድን ሰባት ሀገራት እና ባለጸጋዎቹ ሀገራት ጀርመን በተሰበሰቡበት ዕለት የተፈጸመ ነው። የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ ትላንት ቅዳሜ በዚህ የመሪዎቹ ስብሰባ ላይ እንደሚገኙም አስታውቋል። ከመሪዎቹ ስብሰባ መጀመር በፊትም የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ሀገራቸውና ሌሎች የቡድን ሰባት አባል ሀገራት በሩሲያ ላይ የምጣኔ ሀብት ጫና ለማሳደር ከሩሲያ ወርቅ መግዛትን እንደሚያግዱ አስታውቋል። በተመሳሳይ ሩሲያ በዩክሬን ላይ የሚያርፍ የሮኬት ጥቃት አስጀምራለች። ጥቃቶቹም ከቤላሩስ የአየር ክልል መነሳታቸው የተዘገበ ሲሆን ይህም ብላድሚር ፑቲን ከቤላሩሱ አቻቸው ፕሬዚዳንት አሌክዛንደር ሉካሼንኮ ጋር ሴንት ፒተርስበርግ ከመገናኘታቸው ከሰዓታት በፊት ተፈጽሟል። አድማጮች የዜና እየቀረበላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ ውስጥ ሴቶች ጽንስ ማቋረጥ እንዲችሉ ላለፈው ግማሽ ምዕት ዓመት ህገ መንግስታዊ ከለላ ሰጥቶ የቆየው የሮና የዌድ ሙግት ጉዳይ እየተባለ የሚጠራው ህግ ጠቅላይ ፍርድ ቤቱ ከትላንት በስቲያ አርብ ውድቅ ካደረገው በኋላ የሚቆጠሩ አሜሪካውያን ዋሽንግተን ዲሲ ውስጥ በፍርድ ቤቱ ፊት ለፊት እና በሌሎች ከተሞች የድጋፍ እና የተቃውሞ ይዘት ያላቸውን ሰልፎች እያደረጉ ነው። በወግ አጥባቂ ዳኞች የበላይነት የተያዘው ጠቅላይ ፍርድ ቤት ያለፈውን ህግ የገለበጠው ስድስት ለአንድ በሆነ አብላጫ ድምጽ ሲሆን ውሳኔው ግማሽ በሚሆኑ ግዛቶች ውስጥ ጽንስ ማቋረጥ ሙሉ በሙሉ እንዲታደግ ሊያደርግ እንደሚችልም ሮይተርስ ትላንት ዘግቧል። ወግ አጥባቂው ዳኛ ክላረንስ ታምስ ለውሳኔያቸው ማስረጫ በጻፉት አስተያየታቸው የአሁኑ ውሳኔ ሌሎች ቀደም ሲል ተላልፈው የነበሩ የጽንስ ማስወገጃ ወይም መቆጣጠሪያ ዘዴዎችን የመጠቀም መብቶችን፣ ለተመሳሳይ ጾታ ጋብቻ በሀገር አቀፍ ደረጃ የህግ እውቅና መስጠትን የመሳሰሉ ድንጋጌዎችን መልሶ ወደ መፈተሽ ሊወስድ እንደሚችል አመላክተዋል። ትላንት ከሰዓት በኋላ በ ጠቅላይ ፍርድ ቤቱ ደጃፍ የነበሩት ሰልፎች ስፋት ወደ ማምሻው እየገዘፉ የሄዱ ሲሆን በተለይም ከፍ ባለ አጥር በተከለለው የህንፃው ፊት ለፊት የተሰበሰበው ሰው ውሳኔውን አጥብቆ የሚቃወምና ጽንስ ለማቋረጥ መብት መከበር የሚሟገት እንደነበር የሮይተርስ ዘገባ አክሎ ጠቁሟል። ጠቅላይ ፍርድ ቤቱ ይጨንግፍ ሴቶችን ሳይሆን የጦር መሳሪያዎችን ተቆጣጠሩ የሚሉ መፈክሮች አደባባይ የዋሉ ሲሆን ውሳኔውን ደግፈው የወጡት ሰልፈኞች ማኅፀን ውስጥ ያለ ሕይወትም ሊከበር ይገባዋል እንዲጨነግፍ ደረገ ህጻን ምርጫ አልተሰጠውም የሚሉ አስተያየቶችንም አሰምተዋል። ፕሬዚዳንት ጆ ባይደን የፍርድ ቤቱን ውሳኔ እንደተላለፈ በብርቱ ቃላት ያወገዙ ሲሆን ትላንት በሰጡት አስተያየት ግዛቶቹ ጽንስ የማቋረጥ እገዳውን እንዴት ተግባራዊ እንደሚያደርጉት በቅርበት እንደሚከታተሉ ተናግረዋል። በሌላ በኩል የቫቲካን ባለስልጣኗ አንድሪያ ቶርኔሊ በጻፉት ርዕሰ አንቀጽ ጽንስ ማቋረጥን የሚቃወሙ ተሟጋቾች ይልቅ በሌሎች የህይወት ጠንቅ በሆኑ የጦር መሳሪያ በቀላሉ ማግኘትን፣ ድህነትን እያሻቀበ የመጣውን የእናቶች ሞት የመሳሰሉ ጉዳዮች ላይ ሊያተኩሩ ይገባቸዋል ብለዋል። ከትላንት በስቲያ የጠቅላይ ፍርድ ቤቱ ውሳኔና ጫናው የፊታችን ጥቅምት 292014 ዓ ም በሚካሄደው የአማካይ ፕሬዝዳንታዊ ዘመን ምርጫ ላይ ለሁለቱ ፓርቲዎች ብርቱ ፈተና እንደሚጋርጥ ተንታኞች እየተናገሩ ነው። በመጨረሻም በደቡብ አፍሪካ መጠጥ ቤት ውስጥ በትንሹ 20 የሚሆኑ ወጣቶች ሕይወታቸው አለፈ። የወጣቶቹ አሟሟት ምክንያት አለመታወቁን ተወቁን ባለስልጣናት ገልጸዋል። የምስራቃዊ ኬፕ ኬፕታውን ግዛት የጤና ክፍል ቃል አቀባይ ሲያናዳ ማናና የሟቾቹ አስክሬን በአቅራቢያ ወደሚገኝ አስክሬን ማቆያ መጓጓዙንና በዛ ምርመራ እንደሚደረግለት አስታውቀዋል። ሮይተርስ ሟቾቹ ዕድሜያቸው ከ18 ዓመት እስከ 20 ያሉ ወጣቶች መሆናቸውን ዘግቧል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ ዘገባዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጤና ስጥልኝ እንደምናመሻችው ክቡራትና ክቡራን አድማጮቻችን እሁድ ሰኔ 19 2014 ዓ ም የራዲዮ መጽሔት ጀመረ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ አድማጮች አሁን ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ያሸነፈኝ ዕድሜ ጠግቦ ዘመን ሰፍሮ ካነፈረኝ ፍቅር ብለው ከነገሩኝ ኖሮ ኖሬ ከፈተነኝ በእሳት ቋያ ወላፈኑ ከውርጫ አልፋ ካቆፈነኝ በአቅም እጦት ካደቀቀኝ የተለየ ፍቅራየው ሰዎች ገና ያላወቁት በልባቸው ያልሰፈሩት በዓይን ሚዛን ያልገመቱት ያደከመኝ ያበረታኝ ከምትሃት የከበደ ከመንፈስ ኃይል የረቀቀ ስስነቴን የደረበ ስጋ ጥንቴን አለምልሞ ነፍሴን በሐሴት ያጸደቀ ከልቤ ምንጭ እየፈለቀ በደም ስሬ እየፈሰሰ እንደ ንስር የሚያድሰኝ አንዳሽ ነገር አጋጥሞኛል። ፍቅር ብዬ እንዳልገልጸው ስም ከተግባር የከበደኝ በየጎዳናው ያሰስኩትን በየጓዳው ያጣሁትን ዛሬ አየሁት፣ ዳዋ ለብሶ እንደ ዋዛ እንደ ዘበት ባፈር ጭቃ ተለውሶ ከኩዮቹ ተነጥሎ ከህይወት ወግ ተገልሎ አገኘሁት፣ በአይጦሽ ጎሬ እንደ ሌሊት ወፍ ተሸሽጎ በደመቀው የቀን ፀሐይ ጨለማውን ተከናንቦ በብቸኝነት መሽጎ አገኘሁት ፍቅሬን ዛሬ ከባህር ወለል ግርጌ እታች ያለው ከላይ ወድቆ ከመሰረት ማማው በላይ ከኳኳታው መንደርቆ እንዳየሁት አያችሁት? ፍቅር ላሉት ልዩ ፍቅር ለእኔ ክብር ክብሩን ልቆ እታች ሁኖ ከላይ ሲገኝ እዩኝ ሳይል ሲታይ ልቆ አያችሁት። በወንዝ ሙላት የጎርፍ ወጀብ በማዕበል ግፊት የሚሰቃይ የከበረ ንጥር ድንጋይ ከምድር በታች እንደሚታይ፣ ወቁልኝ፣ መርቁልኝ ተሸንፎ የረታኝን ፍቅሬ ብዬ ወድጃለሁ። በፍቅር ዓለም፣ ላነክሰኝ ባሪያ ልሆን ቆርጫለሁ። ከምሽቱ እንግዶቻችን አንዷ ገጣሚ ፍቅርተ ጸጋይ ናት። ያሸነፈኝ በሚል ርዕስ ባነበበችልን የሳምንታዋ ምርጥ ግጥም ዝግጅታችንን ጀምረናል። በቀደመው ፕሮግራማችን ቃል በገባ ነው መሠረት ፍቅርተ ግሩም የግጥም ስብስቦቿን ይዛ ልትተዋወቀን ቆየት ብላ ብቀጥላለች ይሁሉ ስስለሻሌ ካይኔ ከመሀሉ አንች ብቻ ኮነሽ በሚታየኝ ሁሉ አንች ብቻ ኮነሽ በሚታየኝ ሁሉ

ሰማይ

ያገባደድነው ሳምንት የስደተኞችና የተፈናቃዮች ሕይወት የታሰበበት ነበር። ክቡር የሰው ልጅ ሕይወት በጭካኔና በክፋት እንደ ዘበት በገፍ በሚገደልበትና መፈናቀል ለሚሊዮኖች አሳዛኝ የየዕለት ገጠሜ መምሰል በያዘበት እንዳለመታደል ሆኖ ስለ ስደተኞችና ስለ ተፈናቃዮች ዕጣ ለመነጋገር ከዚህ የተሻለ ጊዜ ያለ አይመስልም። የስደተኞችና የተፈናቃዮች ዕጣ በአዲሱ ዓለም በሚርዕስ የተደራረቡትን ዓለም አቀፍ ቀውሶች ይበልጥ እየከፋ በመጣው የስደተኞችና የተፈናቃዮች ዕጣ ላይ የደቀኑትን ውስብስብ ፈተና ለመመርመር ከሁለት አንጋፋ ባለሙያዎች ጋር የተጀመረ ውይይት ነው። ተወያዮቹ ዶክተር ወርቁ አበራ በካናዳው ዳውስን ኮሌጅ የምጣኔ ሀብት ፕሮፌሰር እና የትምህርት ክፍሉም ሊቀመንበር ሲሆኑ ዶክተር ፈለቀ ታደለ ዋና መቀመጫውን እዚያው በካናዳ ያደረገው ችልድረን ቢሊቭ የተባለው ለሕፃናት ደህንነት የቆመ ድርጅት ዓለም አቀፍ ፕሮግራም ዲሬክተር ናቸው። በኦክስፎርድ ዩኒቨርሲቲ የስደተኞችና ከመፈናቀል ጋር የተዛመዱ ጉዳዮች ጥናት ማዕከል የጥናት ባለሙያ የሆኑት ዶክተር ፈለቀ በዓለም አቀፍ ልማት ስራዎች በተለያዩ የረድኤት ድርጅቶች ውስጥም ለበርካታ ዓመታት በአመራር ኃላፊነትም ያገለገሉ ናቸው። በትላንትናው ምሽት ሁለተኛው ክፍል ውይይታችን እልባት ካደረግንበት ነው የምንነደረደረው። ዶክተር ፈለቀ ወደ እርሶ ልሻገር። ስደተኞች በሄዱበት አገር የዛን አገር ባህል፣ ልማድ የራሳቸው ማድረግ የመጀመሪያ ትውልድ ካልተሳካለት ሁለተኛና ሶስተኛ ትውልድ ልጆቻቸው የዛን ሀገር ባህል ወርሰው የራሳቸውም የሚያረጉበት ሁኔታ ከማህበራዊ ሳይንስ አንጻር እንዲመለከቱት ነው። በሌላ በኩል ደግሞ ይዘው የመጡት ያን ነባሩን ባህል የሚያሳምር በዚያ ላይ ተጨማሪ ነገር የሚሰጥ ከምግብ አቅርቦታቸው፣ ከአለባበሳቸው ጥሩ ተቀባይ ባገኙበት ተወዳጅ ነገሮችን የሚያፈሩበት አንዳንድ ቦታ ተከብሮ ትልቅ ቦታ የሚሰጠውም ነገር እናያለን። ከዚህ አንጻር የሚታዩ ጥቂት ሀሳቦችን ቢያነሳሱልን ጥሩ አመሰግናለሁ ዶክተር ወርቁ እንደተናገረው እንደሚታወቀው፣ ማን ነው ተሰዳጅ ያልሆነ የሚለውን ጥያቄ እናነሳለን። በማህበራዊ ይዘቱ ስናየው ምክንያቱም እነዚህ አሁን የተባሉት ሁሉ የሌላ ሰው ቦታ የነበረ ተቋሚ እና የነበሩ ወይንም ቀይ ህንዶች ከሚባለው የነበሩበት ነው። ሌላም ቦታ ደግሞ በፖለቲካ ረገድ በሰው ሰራሽ የፖለቲካ ማፕ ምክንያት የተፈጠሩ ናቸው። አሁን በተለይ ደግሞ ወደ አፍሪካም ሄደን በምናይበት ጊዜ ምክንያቱም በምስራቅ አፍሪካ በዚህ በአፍሪካ ቀንድ አካባቢ በድንበር ላይ ያሉ በሁለቱም አካባቢ ያሉ ህዝቦች በተደረገው የቀኝ ግዛት እና ከዛም በኋላ በተፈጠሩ የግዛት መስመሮች እንጂ ህዝቡ በትክክል በሚኖረው ማህበራዊ መስተጋብርና መግባባትም ሆነ መዋለድ እና በባህሉ ደረጃ ስናየው እንደ ልቡ የሚንሸራሸርበትን በማገዳችን እና በዛ ውስጥ መንግስታት በመቋቋማቸው የተቋቋሩ ምትም አስተሳሰብና ሀሳብ ያንን ግምት ውስጥ ያላስገባ ስለነበረ የቅኝ ግዛትን ታሪክን ስለነበረ በዚህ ሁሉ ምክንያት ውስብስብ ሆኖ ይታያል እንጂ አንዱ ለአንዱ አስተዋጽኦ ከፍተኛ ነው። ቅድም እንዳሉት አሁን ከፍተኛ የዓለም ተሰሚ አገሮች ወይም ከተሞችን በምንመለከትበት ጊዜ በተለይ በሰሜን አሜሪካ ካናዳን ጨምሮ በአሜሪካ በእውነት ሰዎች ኢኮኖሚን ብቻ አይደለም አንዱ ለስራ ያላቸው አስተሳሰብ የሚገርመው ነገር ሌላው ቀርቶ በአዲስ አበባ ከተማ ወይንም ደግሞ እዛው አካባቢ ተወልዶና ከሌላ አካባቢ የመጣ ተጨማሪ ጥረት ያደርጋል፣ ያንን ችግር ውስብስብነት ይዞ ለመውጣት። ስለዚህ ለስራ ያለው አመለካከት እንደገና ደግሞ ያንን ስራ የሀገሬው ሰው ለመስራት ተጠይፎ ባለበት ሁኔታ ያለውን ስራ ለመስራት ጥናቱን ጥናቱን ብቻ አይደለም ደግሞ አንዳንዱ ዱቤና ብድር አለቀ ተቸገርኩ ብሎ ወደ ወጥፎ ነገር ውስጥ የሚገባበትን ያልፍልኛል ብሎ እኔ ባያልፍልኝ ልጄ ያልፍለታል ብሎ ሲሰራ ስትመለከት በእነዚህ ሀገራት ሁሉ ያልነበሩ ነገሮችን ይዘው ነው የሚመጡት። ሌሎች ደግሞ ቅድም የጠቀስካቸው በምግብ ደረጃ በለው መወራረስ፣ በቋንቋ ደረጃ በለው ከፍተኛ መስተጋብር ነው የሚፈጥሩት እና ያ መስተጋብር ደግሞ ከፍተኛ አስተሳሰብ እንዲኖራቸው እና ንግድ እንዲስፋፋ ያደርጋል። ምክንያቱም የእነዚህ ሰዎች መኖር የስራ አጋር፣ ቅድም እንደተባለው አዳዲስ ጉልበቶች መምጣት፣ ሁለተኛው ትውልድ ደግሞ የበለጠ በዛ ውስጥ ገብቶ ሀገራቸውን አገሬ ነው ብሎ እንዲለማ ማድረጉ ከፍተኛ ትሬን ይፈጥራል። ቅድም ባልኩት ጥናት ላይ እንደተባለው ለምሳሌ የመጡ ሰዎች በኢኮኖሚም ሆነ ባህላችን ጋር መስተጋብሩ የሰፋ እና ያለውን ባህል ለመገንባት ይችላል ካሉት ሀገሮች ውስጥ ካናዳ፣ አሜሪካ፣ ጀርመን፣ ስዊድን እነዚህ ሀገራት ይታዩበታል። እንግዲህ ህዝቦች ሲጠየቁ ቅድም የተባለው ነገር አለ። በአንዳንድ በተደረጉ በነበሩ ችግሮች ትንንሽ ሰዎች በዛ ህብረተሰቦች ባሉት ውስጥ በሚፈጥሯቸው መጥፎ ድርጊቶች እና ይሄንንም ደግሞ ያው ሚዲያው የሚያስተጋብርበት ኔጌቲቭ መጥፎ ሁኔታ በመኖር እንጂ በእውነት ለእነዚህ ስደተኞች የሰሯቸውን በጎ ነገሮች የሚዘግቡ ብዙ አስተዋጽኦ እንዳደረጉ እናያለን። አሁን በቅርቡም አሁን ወደ መፍትሄም ስንሄድ የበለጠ እናነሳው አለን። እንደ ፊፋ ባለበት በምታይበት ጊዜ ሰዎች እንዴት በስፖርቱ አሁን ታያለህ። በካናዳ ራሱ አሁን በቅርቡ ወደ አለም ዋንጫ ገብተናል። በውስጡ ያሉት ሰዎች ከስር የመጡት በምትልበት ጊዜ ምን ያህል ለሀገሪቱ ኑሮ አስተዋጽኦ እያደረጉ ነው። ሌላው ራሱ በጥናቱ የገረመኝ ሳውዲ አረቢያ፣ የሚገርመው ሳውዲ አረቢያ የተሰደዱ ከተለያየ ሀገሮች አሉ። እነዚህ ሀገሮች የሀገሩን ባህልና እምነትን ጋር የሚጣጣሙ እና የሚኖሩ የሀገሪቱን ሁኔታ እንዴት እንዳዳበሩ በዱባይም እንደዚሁ እናያለን። እና ኢኮኖሚው ብቻ ሳይሆን ከኢኮኖሚ ውጭ ይዘውት የመጡ የስራ ዝግጅነት፣ ለስራ ያላቸው አመለካከት፣ አልበገር ባይነት፣ የቁጠባ ባህላቸው አብሮ በመኖር ችግሮችን የመንግስት ተቋማት ላይ ብቻ ሳይሆን እርስ በራስ ችግሮችን ለመፍታት የሚያደርጓቸው የግድ ስነ ልቦና ባለሙያ ጋር ሁሉ የማሄዱበት በዛው በዛው እርስ በራስ የሚመካከሩበት ይህንን ይህን ስታይ ከዛ ተነስተው ዛሬ የቤተሰብ ቀን ይኑር በሚቀጥለው ደግሞ የባህል ቀን ማስተገባሪያ ይኖር እየተባለ ፎርማሊቲ ይሰጠዋል ወይም መደበኛ እንዲሆን ይደረጋል። እነዚህ ሁሉ የመጡት መደበኛ ካልሆኑ አብረው ይዘዋቸው የመጡ ናቸው እና በጨዋታም ረገድ በምታይበት ጊዜ ብዙ ስፖርትን ይዘው ይመጣሉ። ያ ስፖርት ይዳብርና ይሄዳል። በሙዚቃም ይዘዋቸው የመጡት ሙዚቃዎች ይተገበሩና የበለጠ ይሆናሉ እና በእውነት ዋናው ዋናው ነገር ቅድም ያልኩት ነገር ከመነሻው ያለውን እንደሌለው አድርጎ የሚቆጥር አስተሳሰብና የአስተዳደር ሁኔታ ስለተዘረጋለት ስርዓቱ የዚህ የስደተኞችና የተፈናቃዮች ሁኔታ በዛ ምክንያት ነው እንጂ ብዙ አስተዋጽኦ ይኖረዋል ለዓለምም ለሀገርም ደግሞ የኢኮኖሚም የማህበራዊ እርጋት የራሱን ሚና ይጫወታል ብዬ አስባለሁ። ግሩም፣ በእርግጥ ስደተኞችና ተፈናቃዮችን የሚመለከቱ ከዚህም የዘለቀ ውይይት የሚጋብዙ ሀሳቦች አሉ። የአንድ ጊዜ ብቻ ውይይትም አይደለም እና በተለያዩ ሁኔታዎች እና አጋጣሚዎች ውስጥ መልሰን ማየት ይፈልጋል። እንደው ግን አሁን ዛሬ ካለው ሁኔታ በመጀመሪያ ስንነጋገር ከነበሩት ወቅታዊው ተጨባጩ የዓለም ገጽታ ፈተናዎች ከበዙበት አንጻር እንደ መፍትሄ ሊነሱ በዚህ መንገድ ሊታዩ ይገባል የሚባሉት ምን ይሆኑ? ዶክተር ፈለቀ ከእርሶ ተነስቼ ወደ ዶክተር ወርቁ ነው የምመለሰው። አንደኛ ይሄ ፈታኝ ሁኔታ የፈጠረውን ተመርኩዘው ቅድም የሚያስፈልገውን ወጪ ከአንዱ ወደ ሌላ የመወሰድን አዝማሚያ በሰጪዎቹ ሀገሮች ሳይቀር እየታየ መሆኑን በተለያየ ምክንያት ይልቁንም ደግሞ በዩክሬንና በሩሲያ ጦርነት ላይ እየታየ መሆኑ ተዘግበዋል። ነገር ግን ምንድን ነው ዘላቂው መፍትሄ? እንዲህ ባለው ሁኔታ ውስጥ የሰዎች ሕይወት ይጠፋል። ብዙዎች በውሃ ተውጠው የሚሞቱበት ኢትዮጵያውያን፣ ሶማሊያውያን እና ኤርትራውያን ያሉባቸው የባህር አደጋዎች በየቀኑ ዜና የሚሆኑበት ጊዜ ላለፉት ሁለት ሶስት ዓመታት ቋሚ ሆኖ ተመልክተናል። በተለይ አሁን ባለው ሁኔታ ደግሞ በሀገር ውስጥ የተፈናቀለው ሕዝብ ብቻ በሚሊዮኖች የሚቆጠር ነው። በድርቅ ለከፍ አደጋ ከሞት አፋፍ ላይ የደረሰው ቁጥሩ ያን ያህል ትልቅ ነው። በዚህ ሁኔታ ውስጥ ሰዎች የመፈናቀልና ተስፋ አድርጎ ወደ ሌላ የሚሄድ ነገር አይቀርምና፣ ምንድን ነው እንደ ዘላቂ መፍትሄ የሚታየው? በጊዜያዊ ውስጥ ደረጃ ምን ሊደረግ ይችላል? ይሄ በእርግጥ ሰፊ ውይይት የሚጠይቅ ነው። ራሱን ችሎ እንደው ዋና ዋና የሚሉትን ሀሳቦች ቢያነሱ ዶክተር ፈለቀ አሁንም ከርሶ ልጀምርና ወደ ዶክተር ወድቆ ሄዳለሁ። አመሰግናለሁ። እንግዲህ መፍትሄዎቹ በተለያየ ደረጃ እና አቋም ሊገለጡ ይችላሉ። ዋና ዋና መላቸው ግን ከምንጩ መመልከት አለብን። ይህንን የሚያመነጩ ነገሮች ሰላም እጦት ነው። ሰላም እንዳይኖር በያገሩ የሚደረጉ የፖለቲካ ሩጫዎች ናቸው። ይህንን እንዳያደርጉ ያለመቻቻል ውጤቶች ናቸው። በትንሽ ነገር የተጀመረ ስህተት እየጎላ እየጎላ ሄዶ ዜጎችን አገርን እስከ ማፍረት የመድረሳቸው ውጤት ነው። ስለዚህ እነዚህ ችግር አመንጪ አገሮች ላይ ስለ ሰላም እና ለሰላም ሲባል መስራት ለመረጋጋት ሲባል መስራት ያስፈልጋል። ይህንን እንግዲህ የምንለው ምንድን ነው? እነዚህ ችግር የሚያመነጩ አገሮች ወይንም ደግሞ የሚሰደዱባቸው አገሮች እንደው ስለፈለጉ ብቻ ስላልሆነ ማለት ነው ስርዓቶቹ መስተካከል ያለባቸው ይመስለኛል። ስለዚህ የፖለቲካ ሁኔታው እና ፖለቲከኞች የፖለቲካ ተቋም መሪዎች ይሄንን እንደ አሳሳቢ ችግር ተመልክተው ኃላፊነት ሊወስዱ ይገባል። ዛሬ የሚያደርጉት ጥፋት ለትውልድ የሚተርፉ መሆኑን በየጊዜው ተገንዝበው በዚህ ደረጃ ያንን በያገሩ ያለውን መረጋጋት መጨመር ተገቢ ነው። አንድ ከምንጩ ስነሳ ማለት ነው። ሁለተኛ ዶክተር ወርቁ የጠቀሰው እነዚህ ችግሮች ሲፈጠሩ ባጀት አሁን ያስፈልጋል ምክንያቱም መታደግ ያስፈልጋል። አንድ ተቋም ነው ያለው በዓለም አቀፍ ደረጃ። ስለዚህ እነዚህን በምናይበት ጊዜ ተቀባይ ሀገሮቹ አገራቸው ይሄ ነገር የሚረዳቸው ከሌለ ሀገራቸው ድረስ ነው የሚሄደው ይሄ ህዝብ። ስለዚህ አሁንም ቢሆን አማራጭ ለእነሱ የበለጠ በሚያዋጣቸው ባሉበት መርዳት ሰላምም እንዲፈጠር ማስቻት ከዛም ደግሞ የሚያስፈልገውን ባጀት አሁን ቅድም የተባለው በጣም በሚያሳዝን ሁኔታ በተለይ ለምስራቅ አፍሪካ ለአፍሪካ ቀንድ የሚደርሱ ባጀቶች ናቸው እየታጠፉ ግን ዋናው ቋቱ ተጨማሪ ነገር አያገኝም በዛ ምክንያት አረገ እንዲባል ብቻ የሚሰራ ስራ ስለሆነ በዚህ ላይ ባጀታቸውን እነዚህ ተቀባይ ሀገሮችም ካላቸው ሀብት አንጻር ብዙ ማድረግ ይችላል ምክንያቱም ዛሬ ለመሳሪያ መግዣ አንዳንድ ሀገሮች ምን ያህል በየቀኑ እንደሚያወጡ ይታያል። እና የዛ ኑሮ ያህል ቢያወጡ እና ጭካኔ እና ሰብአዊነት ቢኖራቸው ና ባይጨክሩ ያንን ያድርጋ። ስለዚህ በዓለም አቀፍ ደረጃ እነዚህ አገሮች ተቀባይ ሀገሮችን ከፍተኛ አስተዋጽኦ፣ የባጀትም ሆነ የቴክኒክም ድጋፍ ሊያደርጉ ይገባል። በሶስተኛ ደረጃ ሕጉም ዓለም አቀፍ የስደተኞች ሕግጋት እንደሚደነግገውም ሁሉ ስደተኛ ማለት የራሱ እውቀት፣ የራሱ ክህሎት፣ የራሱ ባህል ያለው ነው። ይሄንን በአግባቡ ከተጠቀሙ በዚሁ በሀገሮች ውስጥ ለምሳሌ በኢትዮጵያ ውስጥ አሁን ኤርትራውያን፣ ሶማሌ ሳው ሱዳን ናቸው የሚመጡት ወይንም ደግሞ በአብዛኛው ያሉት። እንደዚሁም ደግሞ ኢትዮጵያውያን የሚሄዱበት ቦታ የሚታወቃል በየሀገራቱ እንኳን ክህሎታቸውን ተጠቅመው የፋይናንስ አቅም አግኝተው በዛው አካባቢ እንዲሰሩ፣ ይህንን ደግሞ በአብዛኛው መስተጋብር መፈቀድ ያለበት ከተገባዩ እዛው አካባቢ ደግሞ ያለው መጡብኝ ሳይል ሁለቱ ተደጋግፈው የአካባቢውንም ሕዝብ በመርዳት በዚህ ደረጃ መንግስታትም ሆነ ያሉት የሀገሪቱ መንግስትም ሆነ የልማት ተቋማት ወይም ሰብአዊ ድርጅቶች በዚህ ላይ ቢያተኩሩ የበለጠ ጊዜያቸውን እነዚህ ተሰዳጅ ሆኑ ወይንም ስደት ላይ ያሉና ከለላ እየፈለጉ ያሉ ወይንም ጉዳያቸውን እያመለከቱ በመከታተል ላይ ያሉ ወይንም ተፈናቃዮች እስከሚመለሱና ሌላ አቅጣጫ እስከሚፈልጉ ጊዜ ድረስ ምርታማ ማድረግ ይቻላል። በምርት ራሳቸው ተጠቅመው ራሳቸውን እንዲችሉም ማድረግ ይቻላል። ስለዚህ ያንን አይነት ከተረጅነት ራሳቸውን ረጂ እና ለሰፈሩበትም አካባቢ አስተዋጽኦ እንዲያደረጉ የሚያደርግ የስራ አቅጣጫ ያስፈልጋቸዋል። በአራተኛ ደረጃ እንግዲህ የምንመለከተው እነዚህ ተቋማት፣ በተለይ ደግሞ ቅድም ያልናቸው ዋና ዋና ተቀባይ ሀገሮች በእውነት ዜጎቻቸውንም በሀገራቸውም ያለው አሰራር እስካሁን ድረስ በተረጅነት ስሜት ነው ተቀበልናቸው የሚል ስሜት ነው። እና በተለይ አፍሪካውያን ላይ ሚዲያዎቻቸው በተለይ ያሉት በሙሉ ስለ መጥፎ ገጽታው ብቻ ሳይሆን በእውነት ሮል ሞዴል የሆኑ ወይንም ደግሞ በስራ አርአያነታቸው የሚታወቁ እና የታወቁትን ሰዎች በማስመልከት ትምህርት መስጠት ይፈልጋል በየትምህርት ቤቱ ራሱ። ይሄ ማለት ችግሮች በሁሉም ሀገር እንደሚደርስና እነዚህ ሰዎች የመጡት እና በመምጣታቸውም ሀገራቸው እንዴት እንደተጠቀመች ጥሩ አስተዋጽኦ እንዳደረጉ የሚያሳዩ በየትምህርት ቤታቸው በአሜሪካ ሊችላ በካናዳ ሊሆን ይችላል፣ በጀርመን ሊሆን ይችላል፣ በሌሎችም እንደዚህ አይነት ትምህርት የሚሰጥበትን መንገድ ማስቻል ያስፈልጋል። ለምን እነዚህ ኮሚኒቲዎች በሙሉ የሰሯቸው ጥሩ ነገሮችን ቢመለከቱ ሀገራቸው በእነሱም ምክንያት እዛ ደረጃ እንደደረሰች ያውቃሉ። ስለዚህ ጥሩ ሰብአዊነት፣ ጥሩ የአንድ ለአንድ ፕላኔት ለአንድ መሬት ህዝቡ በጥሩ ሁኔታ እንዲኖር የማስቻለን የሰብአዊ መብት መጎናጸፍን እንዲኖር ያስችላል ማለት ነው። እንደዚህ አይነት ትምህርቶች በስፋት መሰጠት አለባቸው፣ በየሀገሩም ያመኖር አለበት ብዬ አስባለሁ። መልካም በጣም ሁኔታዎችን በቀጥታ ሊለውጡ የሚችሉ ተጨባጭ አማራጮችን ሰጥተውናል ዶክተር ፈለቀ ዶክተር ወርቁ የስደት መነሻዎች ወይም ለስደት የሚያበቁ ምክንያቶች የመበርከታቸውን ያህል ባሉበት ሀገር መነሻው ምንም ይሁን ምን የተሻለ ኑሮ መኖር ይችላለው ቤተሰብ አፍርቼ በሰላም እኖራለሁ አንዳንዴ ከግጭት ብቻ መሸሽም ሊሆን ይችላል ህይወትም ማዳን ብቻ ሊሆን ይችላል አንዱ ባሉበት ተስፋ ማጣት ነውና የአካባቢ ሀብት መራቆት ለመኖር ተስፋ የሚሰጡ ህይወትን የሚያለመልሙ ነገሮች መጥፋታቸው፣ የሟቾች ዜና በተነገረ ማግስት መንገድ የሚገቡ ቁጥራቸው የበዛ ሰዎችን እንድናይ ያደርጋል። ወይንም ደግሞ አጋቾች እናደረሱባቸው የየዕለት ወሬ ነው። እሱን በሰማ ማግስት የሚነሳው ወጣት እሱን የማይመለከተው እስኪመስለው ድረስ ተስፋ ማጣቱ መሄዱ አሁንም ብቸኛ አማራጭ ሆኖ የሚታይበት አንዳንዴ የቤተሰብን ሀብት በሙሉ አራግፎ የሚከፈለውን ከፍሎ ሄደው መጨረሻው መልካም ላይ ሆኑሉ ይችላልና ተስፋ ማጣትን እንደው እንደ ትልቅ ነጥብ እንዲያዩት ነው እና ከዚሁ አያይዘው የሚታዩ የሚመስሎትን ለመፍትሄ እንዴት መቀየር ይቻላል? ዶክተር ፈለቀ ባሉት ላይ አማራጭ የሚመስሎትን ነገር ቢያክሉ እና የውይይታችን መቋጫ ብናደርገው እሺ አመሰግናለሁኝ። ያው ዶክተር ፈለቀ ጥሩ አድርጎ አቅርቦታል። ግልጽ የሆነ ነገር ምንድን ነው አሁን እንዳልከው አደጋውን እያወቁ ግማሹ ሊሞት እንደሚችል የተረዱት፣ ለምንድን ነው ሀገራቸውን ለቀው የሚሄዱት ለሚለው ጥያቄ እንዳልከው ተስፋ መቁረጥ ነው እና ስለዚህ ምንድን ነው እንዴት አንድ ህዝብ በአንድ ሀገር ውስጥ የሚኖር እንበል ኢትዮጵያኖች ወይም ኤርትራኖች ተስፋቸውን በምን አይነት መንገድ ለማሻሻል መሞከር አለብን ብለን ስንጠይቅ ዞሮ ዞሮ ምንድን ነው ኢኮኖሚው ማደግ ይኖርበታል። ኢኮኖሚው ካደገ እና በሰላም መኖር ከቻሉ ህዝቦች እንዲህ አይነቱን ችግር እየተረዱ ከአንድ ቦታ ወደ ሌላ ቦታ የሚፈሱበት ምክንያት አይኖርም እና ቅድም እንደተጠቀሰው ምንድን ነው ኢኮኖሚው ለማደግ ኢኮኖሚው እንዲሻሻል በአንድ ሀገር ውስጥ ሰላም መኖር አለብን። የሰላም ጥያቄ የፖለቲካ ጥያቄ ነው። ሰላም እስከሌለ ድረስ፣ መበጣበል እስካለ ድረስ፣ መገዳደል እስካለ ድረስ ህዝቡ መፋለሱ አገሩ መልቀቁ አይቀርም እና እዚህ ላይ እንግዲህ ምንድን ነው ችግሩ? እርግጥ አብዛኛው የውስጥ ችግርም ቢሆን የምዕራባውያን መንግስታት ጣልቃ ገብነት ዋና መሆኑን መሰረዝ አለበት ይመስለኛል። እዛ ላይ በደንብ አድርጎ መተኮር ያለበት ጥያቄ ነው እና አሁን በርከት ያሉ ስደተኞች የፈለሱባቸውን አገሮች ስንመለከት፣ ሱሪያን ስንመለከት፣ ኢራክን ስንመለከት፣ አፍጋኒስታንን ስንመለከት የምዕራባውያን መንግስታት ጣልቃ ገብነት ለስደተኞች መፈጠር ከፍተኛ አስተዋጽኦ እንዳደረገ እንገነዘባለን። እና ስለዚህ ምንድን ነው በአንድ በኩል ስደተኞች ሊወሩን ነው ብሎ መጮህ፣ በሌላ በኩል ደግሞ የችግሩ ቀስቃሽ መሆን እንዳለ መገንዘብ ያስፈልጋል እና ስለዚህ የምዕራባውያን መንግስታት ከሚያደረጉት ነገር አንዱ ምንድን ነው፣ በተቻለ መጠን ችግርን ከመፍጠር ይልቅ ችግርን ወደ መፍታት አቅጣጫ ቢሄዱ ዋና ዋናው መፍትሔ ነው ብዬ አምናለሁኝ። ከዚህ ጋር እንግዲህ ተያይዞ ምንድን ነው፣ የኑሮ ልዩነት እስካለ ድረስ የህዝብ ከአንድ ቦታ ወደ ሌላ ቦታ መፍለስ የማይቀር ነገር ነው እና በየቦታው የምናየው ነገር ነው። ለምሳሌ አሜሪካን ብትመለከት ከደቡብ ሰው ወደ ሰሜን ይመጣ ነበር። ከዛም ደግሞ ከምስራቅ ወደ ምዕራብ ይሄን ነበር። የኢኮኖሚ ሁኔታ የኢኮኖሚ ልዩነት እስካለ ድረስ ይሄ የህዝብ መፍለስ የማይቆም ነገር ነው እና ግን ምንድን ነው ይሄን ያህል ቁጥሩ ሊሆን ይችላል። የሰውም ብሶትና ችግር ይሄን ያህል ከፍተኛ ሊሆን ይችላል፣ ግን የህዝብ መፍለስ ያለ ነገር ነው። እና ቅድም እንደጠቀስነው ምንድን ነው የምዕራባውያን ሀገሮች በተለይም የአውሮፓውያን ሀገሮች የሰው ሰራተኛ ያስፈልጋቸዋል። ስለዚህ ምንድን ነው ይሄ ጸረ ስደተኛ የሆነውን አመለካከት ለመቀነስ ማድረግ የሚገባቸው ምንድን ነው የኢኮኖሚ ችግር ያለበት አካባቢ፣ የስራ ፈቱ ቁጥር ከፍተኛ የሆነበት አካባቢ ስደተኛ ከማስፈር ይልቅ ማድረግ የሚገባቸው ምንድን ነው ሰራተኛ የሚፈልግበት አካባቢ ኢኮኖሚስቶች እንደሚሉት ይቅርታ፣ አማርኛውን ሆን አላቀውም፣ ሰፕላይ እና ዲማንድን ማች ማድረግ ይኖርባቸዋል፣ አቅርቦትና ፍላጎቱ እንዲመጣጠን። በጣም ጥሩ ብላለ ወንድም። ያን ማድረግ ይኖርባቸዋል። ያ ካልሆነ ስራፈት አካባቢ የሌለበት አካባቢ ስደተኛን ብታመጣ ችግር ነው የሚፈጥረው። እና አሁን ቅድም ወንድሜ የጠቀሰውን ጥናት ስንመለከት አንዱ ጥያቄ ምን ይል ነበር? ስደተኞች ቁጥር ቢጨምር ትደግፋላችሁ ወይ የሚለው ጥያቄ አለ። ወይም ለስደተኞች የሚደረገው እርዳታ ብጨምር ምን ይመስላችኋል ለሚለው ጥያቄ አይ ብዙ የስደተኛዎች ቁጥር መጨመር የለበት፣ ለስደተኛው እርዳታ የሚደረገው መቀነስ አለበት የሚሉት ሀገሮች እነማን ናቸው ብትል፣ በአሁኑ ጊዜ ብዙ ስደተኛ የሚታይባቸው ሀገሮች አንደኛ ቱርክ፣ ከዛ መሌዥያ፣ ከዛ ኮሎምቢያ፣ ፔሩ እያለ ይሄዳል። እና እንግዲህ ይህንን ማነሳው ምንድን ነው የአገሩ አካባቢ ያገሩ ሰው ጸረ ስደተኛ አመለካከት እንዲፈጥር ያደረገበት ምክንያት የስደተኛው ቁጥር ሳይሆን ያለው የኢኮኖሚ እና የስደተኛው ስራ አለማግኘት ነው፣ እና ይህንን በሚመለከት የጀርመን መንግስት በእውነቱ ጥሩ አይነት ስራ እየሰራ ነው። ቅድም እንደጠቀስኩት ስዊድንም እንደዚሁ አይነት ተመሳሳይ ስራ እየሰሩ ናቸው። ስለዚህ ለማጠቃለያ ያህል መፍትሄው ምንድን ነው? የውስጡ ሁኔታ የመስተካከል ይኖርበታል። የምዕራባውያን መንግስታት ለውስጡ ችግር መነሻ ሳይሆኑ መፍትሄ ሆነው መቅረብ ይኖርባቸዋል። ከዛም በኋላ ስደተኛ የሚሰደድበት ጊዜ ፈላጊውንና ቅድም እንዳልከው ፍላጎት እና ቅርቦት ማገናኘት ማገናኘት ያስፈልጋል። ያ በሚሆንበት ጊዜ ችግሩ ይቀንሳል ብዬ አምናለሁኝ። ሌላው እንግዲህ ወንድሜን እንደጠቀሰው ደግሞ በተቻለ መጠን ትምህርታዊ ዘመቻ ማካሄድ ያስፈልጋል እና የሚያሳዝነው ነገር እንግዲህ ምንድን ነው አንዳንድ የቀኝ ፖለቲካ ተከታዮች አድሀሪ ፖለቲካ ፖለቲከኞች ስደተኛውን እንደ ምክንያት በመጠቀም ፀረ ስደተኛ የሆነ ፕሮፓጋንዳ በየቦታው ይካሄዳል። ያንን በተቻለ መጠን መታገር ያስፈልጋል ማለት ነው። ስለዚህ እንግዲህ የሚሰራው ስራ የሞራን ስራ ብቻ ሳይሆን ጋዜጠኞችም ከፍተኛ አስተዋጽኦ ይኖራቸዋል ማለት ነው እና አሉላ፣ እናንተም ከፍተኛ አስተዋጽኦ እንደምታደርጉ ተስፋ አደርጋለሁኝ። አመሰግናለሁ። ስለ በጣም አመሰግናለሁ። ኃላፊነት አለባችሁ እንደተባለው አለብን። ይህን መሰሉን ውይይቶች ጨምሮ በአንዴ ብቻ ተነስቶ የሚቋረጥ ሳይሆን የሚደጋገም፣ በምሳሌነትም የሚቀርቡ ታሪኮችን ማቅረብ ቀደም ብላችሁ እንዳነሳችሁ ይጠበቅ ይዘንብናል ዶክተር ወድቆ አበራ፣ ዶክተር ፈለቀ ታድለ የዘንድሮውን የሪፍጂ ቀን አስታኮ የስደተኛና ተፈናቃዩን ሕዝብ ምከራ ዛሬ ያለውን ገጽታ ከአስተዋጽኦ ጋራ አዛምዶ መታየት የሚገባቸውንና ተስፋ የሚሰጡትን ወይም ሊደረጉ ይገባል ያላቸዋቸውን ጨምሮ በርከት ያሉ ቁም ነገሮችና ነገሮች ና ያጋርታችሁናል። አመሰግናለሁ። ጊዜ ክብር ይስጥልን። እሺ። አመሰግናለሁኝ። በዚህ አጋጣሚ ዶክተር ፈለቀንም ስለተዋወቅሁት አመሰግናለሁ። ሎላስ፣ በውይይቱ እንድሳተፍ ስለጋበዝከኝ ከፍተኛ ምስጋናዬን አቀርባለሁኝ የእኔ ወንድም። ቀጥለን ደግሞ ወደ ተቀጣጠርንበት ወግ እንለፍ፣ ከገጣሚ ፍቅር ተጸጋይ ጋር ወደሚኖረን ቆይታ ይቅርታ። በቅድሚያ እንኳን ወደ ራዲዮ መጽሔት በደህና ምጣሽ። አመሰግናለሁ። በቀደመው ፕሮግራማችን አንድ ግጥምሽን አስተዋወቀናል። አውቃለሁ የተሰኘችውን ግጥምሽን አስተዋወቀን፣ ለአድማጮቻችን ቃልም ገብተን ነበር። ዛሬ በቃላችን መሰረት ተገናኝተናል። በርከት ያሉ ግጥሞችን የማንበብ እድል አግኝቻለሁ። አዲስ መጽሐፍ ለንባብ ልታበቂ ነው ሽ ተጠናቆ ሰዎች እጅ የሚደርስበት ቦታ ላይ ሆነች ነው ያገኘውሽ። ስለ ስነ ግጥም ስብስቦችሽ፣ ስለ ስነ ግጥም ስለ ራሱ ያለሽን የደረሽበት መንገድ፣ አንዳንዱን እያልን እንጫወታለን። እስኪ በጌታ ሆይ በምትለው አጭር ምጥን ግጥምሽ ጀምር። የኑሮ አውሎ ነፋስ ዋርካ ሲገነደስ ምድር ስትናወጥ፣ አፈር ሲደረመዝ፣ ቁጣህን አልፌ ምረትን እንዳገኝ ወድቄ እንነሳ ሰንበሌጥ አድርገኝ፣ ይላል ግሩም ግጥም ሳይሆን ስለ ሕይወትም መናገር የፈለግሽውን ነገር እናያለን። እስኪ ንገሪም ጌታ ሆይ ስለምንድን ነው? እሱን ጀምር። እውነት ነው። ግጥም እንግዲህ እንደ አንባቢው የተለያየ ትርጉም ይኖረዋል። ግን ሰንበሌጥ ማለት ምንም አይነት ነገር ቢመጣ ተኝቶ የወደቀ መስሎ ቆይቶ የመነሳት ባህር ያለው በጣም ትልልቅ ዛፎች ሲወድቁ ማለት ነው እና ያንን ነው እኔ ሞር ፎከስ ማድረግ የፈለግኩት። ዋርካ ሲገነደስ ብለሻል። ግዙፍ መሆን ጠንካራ መስሎ መታየት ሳይሆን ብልሃት በህይወት ለሚገጥሙ ፈተናዎችም የሚሰራ ይመስላል። እንዳልሽው ግጥም አንዴ ገጣሚው ካስረከበን በኋላ እኛ በመሰለን መንገድ እንድንወስደው የተፈቀደ ይመስላል። ነገር ግን ግልጽ የሆነው ሀሳብ ያን ነብርታት፣ ጥንካሬ፣ ፈተናዎችን መቋቋም የሚያስችል ብልሃት አላብሰኝ ይመስላል። በምጥን ግጥሞች ውስጥ ያስተዋወቅሽን ኑሮ አሉ ነፋስ ሲሆን ብለሽ ግጥሞችሽን ቆየት ብለን አንዳንድ እያልን እናነሳለን። መጽሐፍሽ ተጠናቆ ከሰዎች እጅ ሊገባ ነው። ምን ያህል ጊዜ ወሰደብሽ? በተለይ በዚህ በዩናይትድ ስቴትስ የኑሮ ፈተና ሩጫውም እንዲያ ያለውን እድል ብዙ አይሰጥም ይባላል እና ምን ያህል ጊዜ ወሰደብሽ? መቼውን ሆነ? ከልጅነቴ ጀምሮ ጽሁፎች እጽፋለሁ። አንድ ቀን ደግሞ ማሳተም አውቅ ነበር ግን እነዚህ ግጥሞች ለረጅም ጊዜ እየተሰባሰቡ ግጥሞች ናቸው። ከግጥሞቼ ውስጥ የተወሰነውን ለማሳተም በትክክል የወሰድኩት አንድ ዓመት ይሆነኛል። ላለፈው አንድ ዓመት ግጥሞችን ስመርጥ እና ኤዲት ሳረግ ነበር የነበረው አንድ ዓመት ጨርሶብኛል ብያስባለሁ። ግጥሞች ግን በረጅም ጊዜ የተሰባሰቡ ናቸው። ምናልባት ቅድም ከቃለ ምልልሳችን አስቀድሞ ስታጫውጭኝ በርከት ያሉ ስብስቦችን ዳግም የማሰባሰብ ፈተና የገጠምሽ የጠፉብሽ ግጥሞች አንዳንዱን ማስታወስ አንዳንዱ እንደገና መጽሐፍ የተገደድሽ ይመስላል። ነገር ግን እነኚህ ግጥሞች በረጅም ጊዜ የተሰባሰቡ ግጥሞችሽ ናቸው። ምን ያህል ግጥሞች ነው በመጽሐፍሽ የተካተቱት? አዎ፣ እውነት ነው። በረጅም ጊዜ የተሰባሰቡ ግጥሞች ናቸው። በጣም ብዙ የሰበሰብኳቸው ግጥሞች ነበሩ። በሆነ አጋጣሚ ከፋይሌ ዲሊት ሆኑ። ስለዚህ አንዳንድ ግጥሞችን ማስታወሳቸው እንደገና በመጽሐፍ አንዳንዶችን ደግሞ ሌላ ዶክመንት እየፈለግኩ በማሰባሰብ ወደ መቶ ሰላሳ ገጽ ሲሆን ያለው የግጥም መድብል ነው። ወደ ስልሳ ግጥሞች ይገኛሉ። በጣም ረጃጅም ግጥሞችም እንዳሉች ተመልክቻ ያለው ኋላ ላይ ጠቃቅሳቸዋለን። ፍቅርተ ቅድም እንዳስረዳሽን ስነ ግጥም ልብሽ ውስጥ ያደረ መሆኑን ከተረዳሽ ገጣሚነትሽን ካወቅሽ ረጅም ጊዜ ሆኗል። በስነ ግጥም ብቻ ሳይሆን ከማስታወሻሽ እንደተመለከትኩት የልጆች መጽሐፍት፣ አጫጭር ልቦለዶች፣ ወጎች፣ የጉዞ ማስታወሻዎች ትጽፍ ያለሽ ይሁንና እንዲህ እንዳሁኑ ለህትመት እድል አልገጠማቸውም። የመጀመሪያ የሚባል መኖር አለበትና ይሄ የመጀመሪያ መጽሐፍሽ ነው። ለህትመት ሲበቃ ታዲያ እዚያው ማስታወሻሽ ላይ እንዴት ይሄ ሊሳካልኝ ቻለ? እንዴት ሊቀድም ቻለ ከሌሎቹ ብለሽ ጠይቀሽ ምላሽ ትሰጫለሽ። ህይወትሽን እንድትፈትሽም የረዳሽ ይመስላል ያ ጥያቄ። አንድ ዘመድሽን ታነሻለሽ። እናትሻጎት ጠዋት ጠዋት በበራችሁ ሲያልፉ ጎራ ብለው ቡና ሲጠጡ ጣፋጭ ወጎቻቸው፣ አቀራረባቸው የሚናገሩትን ነገር በተለየ ስሜት በልጅነትሽ ታጣጥሚ እንደነበር ታስታውሻለሽ። የመሰጠኝ የሰራተኛችሁን ለእህትሽ ይመስለኛል ከምትጽፈው ደብዳቤ ውስጥ ከተራራው በላይ ተራራ ቀጥዬ ስጠራሽ ወይበኝ እህት አለምዬ እያለች ስንኝ ታስቋጥረኝ ነበር ትያለች። መሀል ጎንደር ፒያሳ ይለምን የነበረው አይነ ስውር የግጥም ፍቅር በውስጤ የምጠንስሱ አልቀረም ትያለች። ባላፊ አግዳሚ አይተን የምንዘነጋው የሚመስለውን ነገር ለአንቺ የግጥም ህይወት ትልቅ ቦታ እንደነበረው ታስታውሻለች። እስኪ አጫዎችን እነኚህን ቀደም ብዬ ጠቀስ ያደረግኳቸውን በማስታወሻሽ የሰፈሩ ለአንቺ መነሳሳት ለግጥም ህይወትን ብለው መንገድሽ ምክንያት ሆኖ ያልሻቸውን። በጣም ጥሩ። የእናቴ አጎት አባባይ የሚባል ሁሌ በበራችን ሲያልፍ ቡና እየጠጣ ነበር የሚያልፈውና፣ እና ሁሌ ከእግሩ ስር ቁጭ ብዬ የሚያወራቸውን ገጠመኞቹን ሁሉንም ነገር በግጥም ነበር የሚያስተላልፈው መልዕክቱን፣ እና በጣም ይስበኝ ነበር በልጅነቴ በጣም ኮንደስ ኮንጅ ነበር የሚመጣው። ሁሌ ሲመጣ ከእርሱ ጎን ቁጭ ብዬ ወጎችን አዳምጣለሁ። ሌላው ደግሞ ሰራተኛችን ውዴ ትባላለች። አሜሪካ ላለችው እህቴ ደብዳቤ ስጽፍ ሰዎች የሚነግሩኝ የለውም። ስጽፍ ልጅ ነበርኩ፣ ምናልባት ሁለተኛ ክፍል፣ ሶስተኛ ክፍል ነበርኩ። ደብዳቤ ስጽፍ ሁሌ ከደብዳቤው ግርጌ ግጥም ታስቋጥረኛለች። ከተራራው በላይ ተራራ፣ ቀጥዬ ስጠራሽ ወይ በይኝ፣ እህት አለምዬ የሚሉ ግጥሞችን ታስቋጥረኝ ነበር እና በህይወቴ የሆነ የግጥም ጥንስሱ እየተጠነሰሰ የመጣው ከዛ ነው። ላለው እንደምታውቀው ደግሞ በሀገራችን ሳንቲም የሚጠይቁ ሰዎች በግጥም ነው የሚጠይቁ። እንደኛ ሀገር በግጥም በጣም ሀብታም የሆነ ሀገር ያለ አይመስለኝ እና ጎንደር ፒያሳ የሚለምን አንድ የኔ ብጤ እግዚአብሔር እንደ ሰው ጉቦ እየለመደ ከኔ ከጭቁ ነው ሁለት አይን ወሰደ እያለ ይለምን ነበርና፣ ግጥሙ ያስቀኛል፣ ግን ለእኔ መሰረቴ ነው ብዬ ነው የማምነው። ልክ የቅርብ ጊዜ አጋጣሚ የሆነ ያህል ታስታውሸዋለች በደንብ ትዝ ይለሽ በጣም እነዚህ ነገሮች በጣም ከአይምሮዬ አይጠፉም። ሌላው ደግሞ በጣም ለግጥም ትልቅ ቦታ እንድሰጠው ያደረገችኝ እናቴ ነች። እናቴ በጣም ግጥሞችን ታስነብባለች። ቤት ውስጥ የሰፈር ልጆችን አስጠርታ ታስነብባለች። እኛም ታስነብበናለች እና ትልቁን ቦታ እንዲኖረኝ የረዳችኝ እናቴ ነች። የግጥም መንገድሽን ያቀኑልሽን በየደረጃው አስታውሰሻል። ከአጎትሽ እስከ እናትሽ፣ ቤታችሁ ሰራተኛ፣ መንገድ ዳር ቁጭ ብሎ እርዱኝ የሚለው የኔ ቢጤ፣ ሁሉም በየበኩላቸው የግጥም ፍቅርሽን ያጸኑት ይመስላል። ስለ ግጥም ነው እያወራን ያለነው እና የግጥም ስራዎችሽን ለማያውቁ መጽሐፍሽን እጃቸው ላልገባና ጽሁፍሽን የማየት እድል ላልገጠማቸውም ግጥሞችሽን በመጠኑ እያስተዋወቀን እንሂድ። በርከት ካሉት ግጥም ስብስቦችሽ አንድ ሁለቱም መራር ይቻለው "ህመሜ" የምትለውን ግጥምሽን አንብቢልንና ወደ ወጋችን እንመለሳለን። እሺ። ህመሜ። ሰዎች አዘኑልኝ፣ በፍቅር አለንጋ ለተረታች ነፍሴ፣ ህመሜ ሲጸና፣ ሀሳብ ሲያሳትነኝ፣ ሲታወክ መንፈሴ። አንዳንዶቹ ራቁኝ፣ የያዘኝ በሽታ እንዳይዘምትባቸው ሐቅን እየሸሹ የሐሴትን ሲቃም መኖር ያቃታቸው የረበቡም አሉ ከእግሮቼ ስር ወድቀው የሚለዋወሱ በሔዋንነቴ ከያዛቸው ደዌ በእኔ ሊፈወሱ እኔ ግን አምናለው ህመሜ ብትሆንም ጭንቀቴን አርቀው ጸበልህ ያድነኝ የከንፈርህ ጣዝማ ካፍህ የሚፈልቀው። ለተመለከትኳቸው ስለ ህይወት ስለ አገር በተለያየ ርዕሶች ላይ ነው ግጥሞች የሚያጠነጥኑት። ስለ ፍቅር የተጻፉትም ያንን ያህል ግሩም ደግሞ የሚኮረክሩም ናቸው። ለአፍታ ግጥሞችን ካነበበ በኋላ አንድ ሰው ቆም ብሎ ያን ሀሳብ ተከትሎ በራሱ መንገድ እንዲያሰላስል የሚጋብዙ ሆኖ ነው ያገኘኋቸው። ይህን አይነት ግጥም እንግዲህ በረጅም ጊዜ ውስጥ የተሰባሰበ እንደመሆኑ፣ ቆየት ብለን አንዱን ምናልባትም ትልቁ ግጥምሽ ነው የምለውን በአገር ጉዳይ ላይ የጻፍሽውን እንመለከታለን። ታስታውሺ ከሆነ የቀደሙትን የመጀመሪያዎቹን ግጥሞችን ምንድን ነበረ እንደው ርዕስ አድርገሽ ደጋግመሽ የምትጽፊበት? የፍቅር ግጥሞች በተፈጥሯቸው ቶሎ የሚመጡ ይመስላል። አንቺን ተሞክሮ ብታጫውችን። እውነት ነው የፍቅር ግጥሞች ቶሎ ይመጣሉ፣ ስሜትን ገላጭ ናቸው። ድሮ በብዛት የፍቅር ግጥሞችን ነበር የምንጽፈው። በኋላ የቆየው ወደ ተፈጥሮ ተፈጥሮ በጣም ይመስጠኛል። ትልቁ ስጦታዬ ተፈጥሮ ነው ብዬ ነው የማስበው፣ እና ተፈጥሮን በጣም መግለጽ ደስ ይለኛል። ስለ ታሪክ፣ የሀገራችንም ታሪክ ደስ ይለኛል። ፍቅርተ፣ እንደተረዳሁት ይህ የመጀመሪያ መጽሐፍሽ ግሩም ግጥሞች የተካተቱበት እና የግጥም አድናቂዎች በጥሩ ስሜት የሚቀበሉት ብቻ ሳይሆን ሌላም ላቅ ያለ ዓላማ አብሮት አለ። ከዚህ መጽሐፍ ሽያጭ የሚገኘውን ገቢ ለአንድ ሌላ ትልቅ ዓላማ እንዲውልም አድርገሻል። እስኪ ስለሱ ደግሞ ንገሪ። አዎ እውነት ነው። በሆነ የህይወት አጋጣሚ ስለ ካንሰር በሽተኞች የተረዳሁት ነገር አለ። ምን ያህል አስቸጋሪ፣ ምን ያህል ከባድ እንደሆነ በራሴ የህይወት አጋጣሚ ተምሬያለሁ። ስለዚህ እኔ ባለሁበት ሀገር አሜሪካ ውስጥ ሁሉም ነገር ተሟልቷል ብለን የምናስብበት ሀገር ውስጥ የካንሰር በሽታ በጣም የሚያስጨንቅ ከሆነ በእኛ ሀገር ያሉ ሰዎች፣ ለሕክምናው ቅርብ ያልሆኑ ሰዎች በምን አይነት ህይወት ውስጥ ነው እድሜያቸውን እየኖሩ ያሉት? ቤተሰቦቻቸው ውስጥ ያለባቸው ጭንቀት ምን ያህል ይሆን የሚል የሚያሳስበኝ ነገር ነበር። የመጽሐፉ ሙሉ ገቢ ለኢትዮጵያ ካንሰር አሶሴሽን ነው። እነሱን ኮሚኒኬት ለማድረግ እየሞከርኩ ነው። ምክንያቱም እኔ ሙሉ ለሙሉ እነሱ እንዲጠቀሙበት ነው የምፈልግ። ይህን መጽሐፍ ማሳተሙ በራሱ ፕሮግራሙን ማዘጋጀቱ፣ ማስመረቁ ወጪ አለው። ያ ገንዘብ ምናልባት ከመጽሐፉ ሽያጭ በላይ ሊሆን ይችላል። ነገር ግን ለራሴ ቃል የገባሁት መረክሊቴን ነው ምስጠለው ያለኝን ነገር አንድም የደከምኩበት በጣም የደከምኩበት በእርግጥ ገንዘብ ደክመንበት ነው የሚመጣው ግን ይሄኛው በጣም የተለየ ነው። አመት ሙሉ ድረፍት የማይሰጥ ነው። ስነ ጽሁፍ በተለይ ግጥም ለእኔ እና ያ መክኒቴን የደከምኩበትን አለኝ ብዬ የማስበውን ለመስጠት ሲሆን፣ ሁለተኛው ደግሞ ብዙ ሰዎች መስጠት እየፈለጉ ነገር ግን ገንዘብ ላይኖራቸው ይችላል። ስለዚህ ገንዘብ ብቻ አይደለም መስጠት ያለብን፣ ብዙ ነገሮች አሉን። እንደነገርኩ እኔ ተፈጥሮም ስለሆነ እንትን የምለው ሁሉም ነገር በተፈጥሮ ውስጥ አለ ብዬ ስለማምን ከገንዘብ በላይ ሌላ ነገር አለን ልንሰጠው የምንችለው ስለዚህ እያንዳንዱ ሰው ያለውን መክሊቱን መንዝሮ ቢሰጠው በረከት ቢያቀርብ ዓለም ይቀየራል ብዬ አምናለሁ። ስለዚህ የምሰጠው ሙሉ ለሙሉ ለኢትዮጵያን ካንሰር አሶሴሽን ነው። በሀገሬ ያሉ ሰዎች ትንሽም ቢሆን እንዲጠቀሙበት ፈልጋለሁ። ግሩም ሀሳብ ነው ፍቅርተ። የስጦታሽን ያህል ደግሞ በሀሳብ ደረጃ ሌሎችንም የሚያነሳሳ የሚመስል ነገር ጠቅሰሻል። የግድ ገንዘብ መኖር የለበትም ለመስጠት ብለሻል። ያለንን ማወቅ፣ መጠየቅ ያለብን ይመስል አለን የምንለውን ተፈጥሮ የሰጠንን በረከትም ማጋራት ወይም ደግሞ ለሌላ በጎ ነገር እንዲውል ማድረግ እንችላለን ነው እያልሻለሽው። ስራዎችም ያን አይነት ሀሳብ ያን አይነት ስሜት ማንጸባረቅ በራሱ ሌላ ትልቅ ስጦታ ነው። እዚህ ሰዓት ይህን ውይይታችን የሚከታተሉ አድማጭ ተመልካቾች ያን ሀሳብ የሚጋሩ ይመስለኛል። ደግሞ አንድ ግጥም ታነቢልንና ወደ ወጋችን እንመለስ። እሺ፣ የቆየች ግጥም ነች። ሀይ ስኩል አስራ ሁለተኛ ክፍል እንደጨረስኩ የጻፍኳት ግጥም ነች። ወዳጁን ወዳጄ መውደድ ለካ እንዲህ ነው፣ መንፈስን አዋኪ፣ ልብን አርበትብቶ በቁም አንበርካኪን። እኔም ሳላውቅበት የሰው ልጅ ወድጄ፣ ሆዴ ይሸበራል በፍቅር አብጄ ማል ታስባለሁ ሌትም ተጎልቼ፣ በአፍቃሪ ፍቅር ሳልሞት ተረትቼ፣ እንዲያው እያበደ ሲያሳብደኝ እንጂ እሱም እንደኔ ነው። ወዳጅን ወዳጅ ከግጥሞችሽ ቀደም ብዬ እንዳልኩት ዋና ስራሽ የሚመስለኝ ሙሉውን ለአድማጭ የማሰማት እድል አይኖረንም። በጣም ረጅም ከሚባሉ ግጥሞችሽ ውስጥ ነው እና በምን ልሰይምሽ ስለ ሀገር የተጻፈ መወድስ የአገር ፍቅር የተፈጥሮ አድናቆት ናፍቆት ተስፋ ሀዘን ብዙ ስሜቶችን ያቀፈ የሚመስል ግጥም ነው በርዕሱ እንደተመለከተው በምን ልሰይምሽ እያልሽ ነው መላልሰሽ ይህን ሁሉ የሆንሽ አገር ማን ብዬ ልጥራሽ በምን ልሰይምሽ ያለሽ እስኪ እንደው አንዳንድ አንጓዎችን የተወሰኑ ስንኞችን እያሰማሽን በአጠቃላይ ህይወትን ከአገር ጋር አያይዘሽ የሳልሽበትን ይሄን ግጥምሽን ደግሞ እንተዋወቅ ይህኛው ታዲያ የቀጠሮ ነው። ሰዓታችን በማብቃቱ አድማጮች ከፍቅርተ ጋር የጀመርነውን ሰፋ ያለ ወግ በተከታዩ የራዲዮ መጽሔት ነው ይዘን የምንመለሰው። ለአሁኑ ግን እንግዳይን ፍቅርተን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ለምሽቱ ቅንብሩ በኳስ ጉዳይ አራት አስርታት ወደ ኋላ የሚወስደን ታሪክና አንጋፋ የስፖርት ጋዜጠኛ ነው ይዘው ብቅ ያለው አሉላ። ዛሬም እንደ ዛሬ አስራ አምስት ቀኑ በመስኮትህ ገባ ብለህ አውጋ እያልከኝ ነው። አመሰግናለሁ። ባለፉት ሁለት ተከታታይ ፕሮግራሞቻችን ስለ ጥንቱና ስለ አሁኑ ስለ አሮጌውና ስለ አዲሱ ህገ መንግስት ስንጨዋወት በምንም ምክንያት ከህገ መንግስት ጋር የማይገናኘውን የጸጉር ጉዳይ አንስተን መነጋገራችን ይታወሳል። በተለይ እግር ኳስ ተጫዋቾች የጸጉር አቆራረጥ ስታይላቸው እጅግ የተለየ መሆኑን ተነጋግረናል። ባለፈው ሰሞን የኢትዮጵያ ብሔራዊ ቡድን ሦስተኛ ሀገር በሆነችው ማላዊ ላይ የግብፅ አቻውን ሁለት ለዜሮ የማሸነፉ ዜና አሁንም አልበረደም። በነገራችን ላይ አገራችን ውስጥ ብዙም ሲነሳ አልሰማም። ልክ የዛሬ ስልሳ ዓመት ወርቃማ የአልማዝ እዮቤልዩ ማለት ነው። የኢትዮጵያ ብሔራዊ ቡድን የግብፅን ብሔራዊ ቡድን ለሶስተኛው የአፍሪካ ዋንጫ አራት ለሁለት አሸንፎ የዋንጫው ባለቤት መሆኑ ይታወሳል። ጨዋታን ጨዋታ ያነሰዋልና ባለፉት ዓመታት በወታደራዊው የደርግ ዘመን የመከላከያው ምድር ጦርና የኢትዮጵያ ቡና ተጫዋቾች ለኢትዮጵያ ሻምፒዮና እየተጫወቱ ነበረ። ቡና እያጠቃ ነው። የቡናው አጥቂ ሙሉጌታ ወልደየስ ከራሱ ጓደኞች የደረሰውን ኳስ ረጋ ብሎ ተዝናንቶ ቦታ አይቶ ወደ ጦሩ ግብ መጥቶ ያቺ ኳስ የግቡን ማዕዘን ገይታ መረብ ውስጥ ታርፋለች። የቡና ደጋፊዎች ዳር እስከ ዳር ይጮኋሉ። ቡና መቸም በጣም ብዙ ብዙ ብዙ ብዙ ደጋፊ ነው ያለው። ጋዜጠኛው ይህንን ተከታትሎ በኢትዮጵያ ሬዲዮ የምድር ጦሩ ሙልጌታ ወልደየስ ግሩም የሆነ ግብ አገባ ብሎ አድንቆ፣ አዳንቆ፣ አደናንቆ ያቀርበዋል። ከብዙ ጊዜያት በኋላ የኢትዮጵያ ብሔራዊ ቡድን ወደ ማላዊ ይሄዳል። እንዳጋጣሚ ከማላዊ ብሔራዊ ቡድን ጋር ስለ አፍሪካ ዋንጫ እግር ኳስ ማጣሪያ ሊወዳደሩ ነው ሁለቱ ቡድኖች። ጋዜጠኛውም አብሮ ሄዷል። ሙልጌታ ወልደየስ ልክ ጦሩ ላይ ያገባውን አይነት ግብ ማላዊ ላይ ያስቆጥራል። ኳስ ማዕዘኑን ገይታ መረብ ውስጥ ታርፋለች። ያ ጋዜጠኛ ሙልጌታ ወልደየስ ዛሬም እንዳለፈው እንደ ቡናና እንደ ጦሩ ጨዋታ ጊዜ ያለች አይነት ግብ አስቆጠረ ብሎ ለኢትዮጵያ ሬዲዮ የስልክ ሪፖርት ያደርጋል። ይሄ ይተላለፋል፣ ደጋፊዎች ይሰማሉ። የኢትዮጵያ ብሔራዊ ቡድን ከማላዊ ሲመለስ ቦሌ አየር ማረፊያ ላይ ይምበርበሩን ይጠብቁታል። የጦሩ ደጋፊዎች ብዙ ፈተና አየንበት እኮ በሕይወታችን እንደ ነገሩ ገብተን ብዙ ነገር አይተንበታል። ከዛሬ አርባ ዓመት በፊት መሆኑ ነው። አዲስ አበባ ስታዲየም እየገባ የእግር ኳስ ጨዋታዎችን ይከታተላል። ምስራች ድምፅ ሬዲዮ ከቀድሞ ብስራተ ወንጌል የአንድ ፕሮግራም አዘጋጅ ነው፣ የዛሬው ጉምቱ ጋዜጠኛ እንግዳዬ እና ይሄ ጋዜጠኛ የእግር ኳስ ጨዋታ ስለሚመለከት ብዙ ጊዜ ሰራተኞቹ በሰርቪስ ከቤታቸው ወደ መሥሪያ ቤት ከመሥሪያ ቤት ወደ ቤታቸው ሲሄዱ ሰሞኑን በተካሄዱት እግር ኳስ ጨዋታዎች ላይ ከሰራተኞች ጋር ይወያዩ ነበርና፣ ኃይለኛ ተከራካሪ ነበር። በጣም ይከራከራል። ስለ ኳስ ያውቃል። የት ላይ ስህተት እንዳለ፣ የት ላይ ጥሩ እንደሆነ፣ የትኛው ጥሩ እንደተጫወተ፣ የትኛው ጥሩ እንዳልተጫወተ ያውቃል። ጉምቱ ጋዜጠኛ እና ሰለሞን ተሰማ የሚባል የመጀመሪያው ፋና ወጊ የስፖርት ጋዜጠኛ እሱ የምስራች ድምፅ ሬዲዮ የስፖርት ፕሮግራም አዘጋጅነቱን ቦታ ሲተው፣ አንተ ለምን ይህን ቦታ አትይዝም? ብዙ ጊዜ ከሰራተኞች ጋር ከቤት ወደ ስራ ከስራ ወደ ቤት በምትመላለሱበት ጊዜ ስትከራከር፣ አጥብቀ ስትወያይ፣ ስትነጋገር ይሰማል። ሰለሞን ለቋልና ስራውን ያዝ ይሉታል፣ ያግባቡታል። በዚሁ መሰረት ስራውን ይረከብና ይጀምራል እንግዳዬ ይንበርበሩ ምትኬ ሰለሞን ተሰማ እዛ ምስራች ድምፅ በፍሪላንሰር ይሠራ ነበረ። እሱ በስራ ብዛት መከታተሉ እየተሳነው ሲሄድ፣ እኔን እንዱ እንዳጋጣሚ ስፖርት ሜዳ ብዙ ጊዜ ገባ ነበረ እና ገባና አስተያየት እሰጥ ነበረ። የመስሪያ ቤት ባልደረቦቼ ቡና ሻይ ምናምን ስንጠጣ ስለ ስፖርት ብዙ እንወያያለን እና እኔ እንጃ እንግዲህ የምሰጠው ሀሳብ ከሌላው ተሽሎም እንደሆነ አላውቅም። ለምን አንተ ሰለሞን የተወውን ስራ ለምን አትሰራም ብሎ ነብሱን የማረው ወንዶ ሰን ነው የመደበኝ ወንዶሰን አለሙ ወንዶሰን ሱነ የመደበኝ። ከዛ በኋላ እንግዲህ ያው ብዙ ፈተና እየንበት እኮ በህይወታችን እንደ ነገሩ ገብተን ብዙ ነገር አይተነበታል። አንድ ጊዜ ምን እንዳደረጉ ንገር። ምን እንዳረጉ የዛሬ 15 ቀን ታጫውተናለህ። አመሰግናለሁ፣ አንጋፋው ጋዜጠኛ ይንበርበሩ ምትኬ። አድማጮች፣ የዛሬውን በዚሁ ላብቃ። ቸርን ተንብት። ንጉሴና እንግዳውን ይንበርበሩ ምትኬን አመሰግናለሁ። አድማጮች፣ የራዲዮ መጽሔት ማስታወሻ ለተሰኘው ዝግጅታችን እንደ ወትሮው ለዛሬ ጊዜ አልበቃንም። በሚቀጥለው ፕሮግራማችን ግን እናቀርባለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸኋቸው ርዕሰ ጉዳዮች ዙሪያ እንደተመቻችሁ በመጽሐፍም ሆነ በመደወል እንደተሳተፉ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ላስታውሳችሁ፣ ሆን አት ቪኦኤ ኒውስ ዳት ካም ነው። ስልክ ቁጥራችን 202 205 9942 የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ብዙ ተሰናበጡ። ሰላም ደህና።